የሕዝብ ተወካዮች ምክር ቤት ታህሳስ 7 ቀን 2012 ዓመተ ምህረት ባካሄደው ጉባኤ ተወያይቶ ለሚመለከተው ቋሚ ኮሚቴ የመራው ተሻሽሎ የቀረበው የኤክሳይስ ታክስ አዋጅ ገና ሕጉ ሳይጸና፣ በተለያዩ ሸቀጦች ላይ የዋጋ ንድረት ማስከተል ጀምሯል። አዋጁ ከጸደቀ ችግር ያስከትልባቸዋል ከተባሉ ዘርፎች መካከል ያገለገሉ ተሽከርካሪዎች ላይ ሊጣል የታሰበው መሆኑን የኢትዮጵያ ተሽከርካሪዎች አስመጪ ባለቤቶች ማህበር ለዲ ደብሊዩ ስጋቱን አጋርቷል። ማህበሩ እንደሚለው አዋጁ የቤት ተሽከርካሪዎችን ብቻ ሳይሆን ለህዝብ ማጓጓዣ የሚውሉትንም የሚነካ በመሆኑ በዘርፉ ላይ የሚያስከትለው አሉታዊ ጫና ሊጤን ይገባዋል። ዘርፉ የፈጠረውን በርካታ የስራ እድል ግምት ውስጥ ማስገባትም እንደሚጠበቅና ተሽከርካሪዎቹ ለአደጋ ዋነኛ መንስኤ የተደርገውም መወሰዳቸው ራሱ መንግስት በየጊዜው የአደጋ ምክንያት ብሎ ከሚያወጣቸው መረጃዎች የሚጣረስ እንደሆነ የማህበሩ ስራ አመራር አቶ መሀመድ አብዴ ይናገራሉ። እነዚህ እስርኤል ፋይፍኤል፣ አጭርና ረዥም ዶልፊን ሀይ ገር ባስ ሀይ ሩፍ አውቶቡስ፣ ፒካፖች ሌሎችም። እነዚህም መንግስት እስካሁን ድረስ አንድም ኤክሳይዝ ታክስ ተቀብሎባቸው ያውቅ፣ አሁን ግን ወደ ኤክሳይዝ ታክስ መረብ ውስጥ ገብተዋል። አስራ አምስት ፐርሰንት ድረስ አስራ አምስት ፐርሰንት ቢጨመርባቸው እኛም ልናስመጣቸው አንችልም፣ ገዥም ሊገዛቸው አይችልም። ይሄ አስቸጋሪ ነው፣ የህዝብ መጉላላት የትራንስፖርት ችግርም ያስከትላል ብለን እናስባለን። ረቂቅ ህጉ ባገለገሉ ተሽከርካሪዎች ላይ እንደ የሲሊንደር መጠናቸው ከ100 እስከ 500 በመቶ ተጨማሪ የታክስ ምጣኔ ይጥላል። ይህም የትራንስፖርት አገልግሎቱ ላይ የሚፈጥረው ችግር ይኖራል ይላሉ። ስራ አስፈጻሚውም ለ110 ሚሊየን ህዝብ 1 ሚሊዮን መኪና ያለባት አገር ተሽከርካሪ ቅንጦት ነው የሚል ማጠቃለያ ላይ ሊደረስም አይገባው። ህዝቡ መጓጓዣ በመጠበቅ ተሰልፎ ፀሐይና ዝና የሚፈራረቅበት እንደው ይወያየን ነው። ህዝቡ መኪና መግዛት የማይችልበት ከፍተኛ ቀረጥ ስለሚጣል መግዛት ከአቅሙ በላይ እየሆነ ነው። ቤት ለመስራት ከሚሊዮን ብር በላይ አስፈልጓል። አሁን ደግሞ መኪና መግዛት ከሚሊዮን ብር በላይ ሊያስፈልግ ነው ማለት ነው። ስለዚህ ወደፊት መኪና ለመግዛት ያለን ተስፋ በጣም በጣም የቀነሰ ሊሆን ይችላል ማለት ነው። በጉዳዩ ላይ ከሰሞኑ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ መፍትሄው አዳዲስ ተሽከርካሪዎች ላይ የተጣለውን ታክስ መቀነስ መሆኑን ገልጸው የአዋጁ መጽናት የማይቀር መሆኑን ህጉን ፓርላማ ሳያጸድቀው ከወዲሁ እቅጩን ተናግረዋል። የአሽከርካሪ አስመጪዎች ባለቤቶች ማህበር ደግሞ አሁን ላይ ይህንን የሚተካ መሰረተ ልማት ባልተዘረጋበት ውሳኔውን ለመተግብር መጣደፉ አግባብነት የጎደለው መሆኑን ለዲደብሊው ተናግረዋል። መንግስት እያሰበ ያለው ትክክል እኮ ነው። ሁላችንም አዲስ መኪና ብንይዝ እንፈልጋለን። ግን አዲስ መኪና ለመያዝ ቀደም ብሎ መሰራት ያለባቸው ስራዎች ተሰርተዋል። የተሰራ ነገር የለም። ለምሳሌ አሁን የህዝብ ማመላለሻ መኪና መኪናዎችን አሁን እኛ የምናመጣቸውን ሊተካ የሚችል አንድም የተቋቋመ በሀገር ውስጥ መገጣጠሚያ የለም። ይሄ በሌለበት ሁኔታ እነሱን ማስቀረት የህዝቡን ትራንስፖርት አፌክት ማድረግ ነው ይሄ መገጣጠሚያውን ለማቋቋም ከሚሰለፉ ባለሀብቶች፣ አስመጪዎች አቅማችንን አጎልብተን ወደዛ እንደምናሄድ እርግጠኛ ነን መስመርም ላይ ነን እና ሊተኩ የሚችሉ መኪናዎች እስኪኖሩ ድረስ ይሄ ነገር ይዘግይ ያለ ነው እንጂ ቶታሊ፣ አይግባ ያል አደለም። ከውጭ የሚገቡ ያገለገሉ አሮጌ ተሽከርካሪዎች የበርካቶችን ሕይወት እየቀጠፉ ከመሆናቸውም በላይ የሀገሪቱንም ኢኮኖሚ በእጅጉ እየጎዱ መሆኑንም አብራርተዋል ጠቅላይ ሚኒስትሩም። ሆኖም የህዝብ ትራንስፖርት ለሚሰጡት የተለየ ድጋፍ ተደርጎ አዳዲስ ተሽከርካሪዎች እንዲገቡ እንደሚደረግም አሳውቀዋል። በሀገሪቱ በህግ የተመዘገቡ ከ4500 በላይ የተሽከርካሪ አስመጪዎች መኖራቸውን ማህበሩ አሳውቋል። ይሁንና ሁሉም አገልግሎት እየሰጡ ናቸው ማለት እንዳልሆነም ጠቅሰዋል። ይሰጣል ህጉ ሳይጸና ከአሁኑ አሮጌ ተሽከርካሪዎች ላይ የዋጋ ጭማሪ የመታየቱን ጉዳይ በመጥቀስ ላነሳ ነው ጥያቄ ችግሩን ከውጭ ምንዛሬ እጥረት ጋር አያይዘውታል። አቶ መሐመድ አምዴም ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።